ደቡብ አፍሪካ ከአፓርታይድ ስርዓት ከተላቀቀች እንደ ጎርጎሮሳውያን አቆጣጠር ከ1994 ዓ ም ወዲህ ከፍተኛ ፉክክር የተካሄደበትን የአካባቢ ምክር ቤት ምርጫ በያዝነው ወር ኦገስት 3 2016 ዓ ም አካሄዳለች በዚሁ ምርጫ በፕሬዝዳንት ጃኮብ ዙማ የሚመራው የአፍሪካ ብሔራዊ ኮንግረስ ኤኤንሲ 5113 መቀመጫዎችን በማሸነፍ በጠቅላላው 53.9 ፐርሰንት ሊያገኝ ችሏል። በዋና ተቃዋሚዎቹ በሙሴ ሚያሚ የሚመራው የዲሞክራቲክ አሊያንስ በምህጻረ ቃል ዲኤ 1729 መቀመጫዎችን ከገዢው ፓርቲ ሲወስድ ሌላኛው ተቀናቃኝ በጁሌስ ማሌማ የሚመራው የኢኮኖሚ ነፃነት ታጋዮች ፓርቲ ኤፍኤፍ 731 መቀመጫዎችን አሸንፏል። ከዚሁ ምርጫ ውጤት ፍጻሜ ጋር ተያይዞ ሰሞኑን በመላ ደቡብ አፍሪካ የአካባቢው ምክር ቤት የማዘጋጃ ቤት ኃላፊዎች ምርጫ ተጠምደው ሰንብተዋል። የአፍሪካ ብሔራዊ ኮንግረስ ኤንሲ የመንግስቱ መቀመጫ የሆነችውን ዋና ከተማ ፕሪቶሪያ በአካባቢው አጠራር ጽዋኔ በዲሞክራቲክ አሊያንስ በተወከሉ ሹም ትተዳደራለች። የፕሪቶሪያ ፂዋኔ ማዘጋጃ ቤት ሹም ሚስተር ሶሊ ማሲንጋ እንደተናገሩት በአንድ ምሽት ሚሊዮነር ትሆናላችሁ አልልም። ከተማዋ በማይሆን አሰራር ለኪሳራ ተዳርጋለች። ምክንያቱም በኃላፊነት ላይ የነበሩት ሰዎች በስግብግብነት ከህዝቡ ይልቅ ራሳቸውን በማስቀመጣቸው ነው። ስለሆነም ከዚህ በኋላ አይሆንም። ለህዝብ ተመራጮችም የማስተላልፈው መልእክት ቢኖር ያለምንም ዕቅድና ዓላማ ቢሮ ውስጥ መቀመጥ አይቻልም። የሥራ ጊዜ ነው። የመሠረታዊ አገልግሎት እንዲሰሩ እናድርግ። የሥራ ዕድል እንፍጠር። በከተማችን የሙስና አሰራር አሁንም ወደፊትም እንዳይፈጠር እናድርግ። የሀገሪቱ ኢኮኖሚ አንቀሳቃስ ሞተር ተብሎ የተሰየመችዋን ጆሃንስበርግ በጁሌስ ማሌማ የሚመራው የኢኮኖሚ ነጻነት ታጋዮች ፓርቲ ድምጹን ለዲሞክራቲክ አሊያንስ በመስጠቱ ጆሃንስበርግ ከተማ በዲሞክራቲክ አሊያንስ እጅ ገብቷል። የወደብ ከተማና የሀገሪቱ ኢንዱስትሪዎች ማምረቻና የቱሪስት ስፍራ ኒልሰን ማንዴላ ቤይና እናት ከተማ ተብላ የምትጠራው ኬፕታውን በተመሳሳይ መልኩ በዲሞክራቲክ አሊያንስ በበላይነት ይተዳደራሉ። ደቡብ አፍሪካ አነስተኛዎችን ሳይጨምር በሀገሪቱ ከሚታወቁት ስምንት ግዙፍ የከተማ ማዘጋጃ ቤት አራቱን ለተቃዋሚ ፓርቲዎች ያስረከበው የገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ ኤንሲ ከፕሬዚዳንት ጃኮብ ዙማ ጋር የተያያዙ ችግሮች ፓርቲውን ዋጋ አስከፍሎታል ይላሉ የፓርቲው ዋና ጸሐፊ ጋውደ ማንታሼ። እሳቸው በሰጡት መግለጫ ፓርቲው ከምርጫው ያገኘውን ዝቅተኛ ውጤት ተያይዞ ጥናትና ውይይት ያደረገ ሲሆን አንድ አለመሆናችን ፓርቲውን ገሎታል። በተለይ የፕሬዝዳንቱ የመኖሪያ ቤት ግንባታ ጉዳይና ከሳቸው ጋር የተያያዙ ጉዳዮች አሉታዊ ተጽዕኖ በማሳደራቸው ፓርቲው በምርጫው ዝቅተኛ ውጤት ሊያመጣ ችሏል ብለዋል ዋና ጸሐፊው። አክለውም የፕሬዝዳንት ጃኮብ ዙማን ጉዳይና ፓርቲውን መለየት አይቻልም። ስለሆነም የደጋፊዎች ቁጥር በመቀነሱ ቁልፍ በሆኑ ከተሞች ተሸነፍን እንጂ ተቃዋሚዎች አያሸንፉንም ነበር ብለዋል። የፓርቲው አመራር አካልም ለተፈጠረው ችግር ኃላፊነቱን ይወስዳል ብለዋል። በቀጣዮቹን ጊዜ ፓርቲው ነቅሶ ያወጣቸውን ችግሮች በመያዝ ከደጋፊዎቹና ከሕዝቡ ጋር ቀርቦ ለመስራት ውሳኔ ማሳለፋቸውን አስታውቀዋል። የሀገሪቱ የፖለቲካ ተንታኝ ምሁራን በበኩላቸው በቅርቡ የተካሄደው የአካባቢ ምክር ቤት ምርጫ ውጤት ለገዢው ፓርቲ ኤኤንሲ መጥፎ ገጠመኝ ነው ለአሸናፊ ተቃዋሚ ፓርቲዎች ደግሞ ለመራጭ ህዝባቸው የገቡትን በርካታ ቃሎች ለመጠበቅ ፈታኝ ይሆንባቸዋል ብለዋል። አሁን ያቋቋሙት ምክር ቤት ውስጥ የተመደበላቸውን በጀት ከገቡት ቃል ጋር አመጣጥኖ ለመጓዝ ቅድሚያ ሰጥቶ ለመስራትና ለውጦችን ለማሳየት ጊዜው ገና ነው፣ ይሄ ነው ብሎ መደምደምም አይቻልም ሲሉ አስታውቀዋል። መላኩ አየለ ጆሐንስበርግ